በተለያዩ ሀገሮች በሚገኙ የኢትዮጵያ ኤምባሲዎች ውስጥ ለብዙ ዓመታት ሲያገለግሉ የነበሩ ሰራተኞች እንዲመለሱ መጠራታቸውን የውጭ ጉዳይ ሚኒስቴር አስታውቋል። እርምጃው አንዳንድ ጉድለቶችን የሚያቃና ነው ብለዋል የሚኒስቴሩ ቃል አቀባይ ለቪኦኤ በሰጡት ቃል። የአዲስ አበባው ዘጋቢያችን መለስካቸው አመሃ ዝርዝሩን ይዟል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ለቪኦኤ እንዳስታወቁት ትናንት በአያሌ መገናኛ ብዙኃን እንደተዘገበው ወደ ሀገር እንዲመለሱ የተጠሩት ዲፕሎማቶች ሳይሆኑ ለረዥም ዓመታት በተለያዩ ሚስዮኖች በአገልግሎት ሥራዎች ተሰማርተው የቆዩ ዜጎች ናቸው። ይህም በሚኒስቴር መሥሪያ ቤቱ ውስጥ አሁን እየተካሄደ ከሚገኘው የመዋቅር ማሻሻያ ጋር የሚያያዝ ነው፣ አቶ መለስ ዓለም ዘርዘር አድርገው አብራርተዋል። የመስሪያ ቤቱ መዋቅር ተዘጋጅቶ ለፐብሊክ ሰርቪስ ሚኒስቴር ተቀባይነት አግኝቶ በክቡር ጠቅላይ ሚኒስትሩም ጸድቆ ወደ ስራ ለመግባት እንቅስቃሴ ያደረገ ይገኛል እና የዚህኛው አካል የሆነው በዋናው መስሪያ ቤትም በኤምባሲዎችም ሚስዮኖች የምንለው አጠቃላይ የተለያዩ እንቅስቃሴዎች እየተዘረጉ ነው። በዚህም መሰረት የውጭ ጉዳይ ሚኒስቴር ለረዥም ዓመታት በሚስዮኖች በአገልግሎት ዘርፍ ሲሰሩ የነበሩ ከዘጠና በላይ ሰራተኞች ወደ አገር ቤት በሁለት ወራት ውስጥ እንዲመለሱ ጠርቷል። በሁለት ወራት ውስጥ ወደ ዋና መስሪያ ቤት ወደ አዲስ አበባ ሪፖርት እንዲያደርጉ የሚጠበቁት እነዚህ ሰራተኞች ለተለያየ አመት ከአራት እስከ ሀያ አምስት አመታት በኤምባሲዎችና የቆንስላ ጽህፈት ቤቶች የሰሩ ናቸው። ስለዚህ እነዚህን የአገልግሎት ዘርፍ ሰራተኞች ወደ ዋና መስሪያ ቤት የመመለስ ስራ ሲሰራ እንቅስቃሴ የተደረገ ነው። ይሄ እርምጃ ለምን አስፈልገ? ይህንን መስሪያ ቤት እንደ አዲስ የማዋቀር ስራ እየተሰራ ይገኛል። ሀገራችን ከምትገኝበት ውስጣዊና ውጫዊ ሁኔታ በመነሳት ውጤታማ የሆነ ስኬታማ የሆነ የውጭ ግንኙነትና የዲፕሎማሲ ስራ ለማከናወን ነው። አንደኛው ከተለያዩ የባለድርሻ አካላት ጋር የተሳለጠ ፈጣን ግንኙነት የሰመረ የመረጃ ፍሰት ፍሎ ኦፍ ኢንፎርሜሽን የሚባለው ወጥነት ያለው ቅንጅታዊ አሰራር እንዲኖር ነው። ሁለተኛው ምክንያት ሶስተኛው ቀልጣፋ የሆነ የአገልግሎት አሰጣጥ ስርዓት እንዲኖር ማድረግ ያስፈልጋል። የውጭ ጉዳይ ሚኒስቴር በዋናው መስሪያ ቤት የተለያዩ አገልግሎቶችን ይሰጣል። የተለያዩ ደንበኞች አሉ። ደንበኞቻችን ዓለም አቀፍ ድርጅቶች ሊሆኑ ይችላሉ። መቀመጫቸውን አዲስ አበባ ያደረጉ የተለያዩ ሀገራት ኤምባሲዎች ሊሆኑ ይችላሉ። እንዲሁም ዋነኛው ደንበኛችን ዜጋችን፣ የራሳችን ዜጋ ወደ ውጭ ጉዳይ መጥተው የሰነድ የማረጋገጥ ስራ ይስራለ ወዘተ። ስለዚህ ለ ገኖቻችንም ለሌሎች ደንበኞቻችንም የምንሰጠው አገልግሎት ቀልጣፋ እና የተሳለጠ እንዲኖር ለማድረግ የሚያስችል የመዋቅር የማስተካከል ስራ እየተሰራ ይገኛል። ይሄ የመዋቅር ስራው ጸድቋል በክቡሩ ጠቅላይ ሚኒስትሩ የዲፕሎማቶች ዳግም ድልደራ ስራ ይከናወናል። ስለዚህ በአጠቃላይ እጅግ ፈጣን በሆነ መልኩ እየተለዋወጠ የሚገኘውን ክልላዊ ዓለም አቀፋዊና ሀገራዊ ሁኔታ ጋር ተያይዞ የሀገራችንን የውጭ ግንኙነትና የዲፕሎማሲ ስራ ተሳትፎ እየጨመረ በመምጣቱ ኃላፊነታችንን በበቂ ለማወጣት የማዋቅር ማሻሻያ ማድረግ ያስፈልጋል። በዚህም ስራና ሰራተኛን የማገናኘት ስራ ነው መሰራት አለበት። ማን የተሻለ ቦታ ቢያገለግል ኃላፊነቱን በሚገባ ይወጣል፣ የውጭ ግንኙነት ስራውን የበለጠ ስኬታማ ያደርጋል፣ በሚል የማዋቅር ማሻሻያ ስራ እንዲሁም አዲስ ሰራተኛ ድልድል ለማድረግ ዝግጅት እየተደረገ ይገኛል። ለመሆኑ እነዚህ ወደ ዘጠና የሚጠጉ በተለያዩ ሚሲኖች ሲያገለግሉ የነበሩ የአገልግሎት ሰራተኞች ወደዚህ ሲጠሩ በምን መስፈርት ነው እነዚህ ብቻ የተጠሩት? አንደኛው የቆይታ ጊዜ ነው። እንግዲህ ቀደም እንደገለጽኩት የውጭ ጉዳይ ሚኒስቴር የተመረት ጊዜ የተወሰነ ነው። ለምሳሌ በዲፕሎማት ደረጃ ዋና መስሪያ ቤት የሚሰራው አራት ዓመት ነው። በሚሲዮኖችም ተመድበ አራት ዓመት ይሰራለ። የቆይታ ጊዜ የሚራዘምበት የራሱ የተለዩ ሁኔታዎች ልዩ ሁኔታ የሚራዘምበት ሁኔታ አለ፣ እና በአጠቃላይ የሚኒስትር መስሪያ ቤቱ አሰራር አለ፣ ወጥ አሰራር እና ያን ተከትሎ ነው የሚካሄደው። ነው የሚሉኝ ትክክል እስካሁን ድረስ ለማለት ተካሄድ እንግዲህ አንደኛው ክፍተት በመዋቅር ማሻሻያው ላይ የታየው እሱ ነው። ጉለቶቻችን ናቸው ብለው እናስቀምጣቸው። ተገማች የሆነ የሰራተኛ ስምሪት እና የጥሪ ስርዓታችን ጉለቶች ነበሩበት። እሱን ለማስተካከል የሚደረግ እርምጃ አካል በአሁኑ ጊዜ እነዚህን የሚተኩ ሰዎች በችሎታቸውና በመሳሰሉት ተመርጠዋል ማለት ነው። የሚጠበቀው ነገር እነሱ ሲመጡ እነሱ የሚተኩ ሰራተ ስምሪት ይደረጋል። እንግዲህ የሰራተኛ ድርድር ሲባል እኮ አንደኛው እሱ ነው መመለስካቸው ሰራተኞች ስራና ሰራተኛን እናገናኛለን ሲባል በዋናው መስሪያ ቤትም በዲሲሆኖች በጣም አመሰግናለሁ። እኔም አመሰግናለሁ። ጊዜ ርስትልኝ።